ጋቢና ቪኦኤ ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ፣ አስገባቸው የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ታክሲዋ ሞልታለች። መስታወት አድራጋውም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ። ዛሬ ጉዞ በየብስና በውሃ ይሆናል። እንዴት በሪዮ ኦሎምፒክስ ኢትዮጵያ በሩጫ ውድድር ስትጠበቅ በዋና አገርን ጉድ አስብላለች። የመገናኛ ብዙኃን የ24 ዓመቱን የ100 ሜትር ነፃ ዋና ተወዳዳሪ ሮቤል ኪሮስን የተመለከቱ ዘገባዎች ሲያነጋግሩባቸው የቆዩት ዜናዎች ሆነዋል። በጥቂቱ የምናውቀውን እንገልጽላችኋለን። የዩናይትድ ስቴትሱ ፕሬዝዳንት ባራክ ኦባማ ከተለያዩ የአፍሪካ ሀገሮች ተሰባስበው ላለፉት ስድስት ሳምንታት የመሪነት ስልጠና ከወሰዱ ወጣት አፍሪካውያን መሪዎች ጋር ባለፈው ሳምንት ተወያይተዋል። በዚህ ሳምንት ከነዚህ ወጣቶች እንሰማለን። በርካታ ውይይቶች ናቸው የያዝነው። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ካአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። እስላማዊ መንግስት ቡድንን ሊቢያ ውስጥ መድረሻ ለማሳጣት የተጀመረው የአሜሪካ ድብደባ እየተጠናከረ መሄዱ ተገለጸ። የዩናይትድ ስቴትስ ጦር የአፍሪካ እዝ ትናንት ማክሰኞ ብቻ በባህር ዳርቻይቱ ሲርቲ ከተማ ላይ ስምንት የአየር ድብደባዎችን ማድረሱን አስታውቋል። አይሲል ሊቢያን የሰሜን አፍሪካ ጠንካራ ይዞታው ለማድረግ እየተፈጨረጨረ ባለበት በአሁኑ ወቅት ሲርቲ ከተማ ላይ ለመሰባሰብና ማዕከላዊ እዙ ለማድረግ እየጣረ መሆኑም ተነግሯል። ሐምሌ 25 ወዲህ ባሉት አስር ቀናት ዩናይትድ ስቴትስ በአካባቢው 28 ድብደባዎችን ማካሄዱ ተገልጿል። ዘመቻ ኦዲሴ መብረቅ የተባለው ይህ ድብደባ እየተካሄደ ያለው በሊቢያ መንግስት ጥያቄ መሆኑም ታውቋል። እስላማዊ መንግስት ቡድን ባለፈው ወር ጀርመን ውስጥ ለደረሱ ሁለት የሽብር ጥቃቶች ኃላፊነት ከወሰደ ወዲህ ሀገሪቱ አዲስ ጸረ ሽብር ደንብ ልታወጣ እንደሆነ ተሰማ። የጀርመን የሀገር ውስጥ ጉዳይ ሚኒስቴር ቶማስ ዳ ማይዜረል ያወጁት ተብሎ በቀ ያለው ድንጋጌ ለጀርመን ደህንነትና ጸጥታ አደጋ ይጋረጣሉ ተብለው የሚታመኑ ፍልሰተኞችን ይዞ ከሀገር የማስወጣት መብት መንግስት እንዲኖረው የሚያስችል እንደሆነም ተገልጿል። በተጨማሪም አንድ ታካሚ የሽብር አድራጎት ሊፈጽም ይችላል የሚል እምነት ባደረበት ወቅት ሚስጥሩን መግለጽ እንዲችል ከሀገሩ ከሀገር እንዲባረር በፍርድ ቤት ጉዳያቸው የተያዘ ፍልሰተኞች ሂደትም እንዲፋጠን ለማድረግ የሚያስችል ህግ መሆኑ ታውቋል። የሰሜን አትላንቲክ የጦር ትብብር ድርጅት ኔቶ ቱርክ ትርጉም ያላትና አቻ አባል መሆኗን በድጋሚ አረጋገጠ። ኔቶ ይህንን ማረጋገጫ እያወጣው ከምዕራቡ ዓለም የተሟላ ድጋፍ እያገኘሁ አይደለም የምትለውን የቱርክን ስጋት ለማርገም መሆኑም ተነግሯል። ቱርክ ሀያ ስምንት አባል ሀገሮች አባላት በሆኑበት በሰሜን አትላንቲክ የጦር ትብብር ድርጅት ውስጥ የዩናይትድ ስቴትስን ተከትላ ሁለተኛዋ ሀገር ሀያል ጦር ያላት ሀገር ነች። በተለይ በመካከለኛው ምስራቅ ያለው ሁኔታ በብዙ ትርምስ በተዋጠበት በአሁኑ ጊዜ ቱርክ ችግሮቹን በመጋፈጥ ቁልፍ አባልና አጋር ነች ብሏል የኔቶ የዛሬ መግለጫ። በሌላ በኩል ደግሞ ሶሪያ ውስጥ ላለው ቀውስ መፍትሔ ማፈላለግ ተልኮ ያለው የቱርክ የውጭ ጉዳይ ሚኒስትር ቡድን ዛሬ ወደ ሩሲያ ተጉዟል። የሩሲያ ፕሬዚዳንት ቭላዲሚር ፑቲን ከቱርክ ጋር ገብተውበት የነበረውን ውጥረት በማርገብ ግንኙነቶቻቸውን ሙሉ በሙሉ ለማደስ ካል ከገለጹ በኋላ ነው የቱርክ ልዑካን ቡድን ወደ ምሽት ምሽት ሞስኮ እንደሚበሩ የተሰማው። በሌላ በኩል ደግሞ የሁለቱ ሀገሮች መሪዎች በሩሲያው ሰሜናዊት ከተማ ሳንክት ፒተርስበርግ ትላንት ከተገናኙ በኋላ የቱርክ ፕሬዚዳንት ሩሲያ የኤርጋዶን ትላንት በሰጡት መግለጫ ሁለቱም ሀገሮች በአመት የመቶ ሚሊዮን ዶላር ግብይት ለማድረግ ያስቀመጡትን ግብ እንደሚመቱ ተናግረዋል። ሪፐብሊካኑ ፕሬዝዳንታዊ እጩ ዶናልድ ትራምፕ ትላንት ንግግር ባደረጉበት ወቅት በሂላሪ ክሊንተን ላይ የሁከት አድራጎት እንዲፈጸም የጠየቁ የሚያስመስል መልእክት አስተላልፈዋል መባሉን መገናኛ ብዙሀን አጣመውብኝ ነው ያሰራጩት ሲሉ ክስ አሰምተዋል አድማጮች ለሰአቱ ያስኳቸው አጠር ያሉ ዜናዎች እነዚህ የነበሩ ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ ከአሜሪካ ድምፅ ሬዲዮ የጋቢና ጉዟችን ይቀጥላል። ሄኖክ ሰማእግዚአብሔርና እኔም መስታወት አረጋው አብረን ከአድማ ስንሻገር እንላችኋለን። ጋቢና በትናንትናው እለት የዓለም አቀፍ የመገናኛ ብዙሃንና የማህበረሰብ ድረ ገጾች ላይ ሰዎች ድጋፋቸውን ሲሰጡና በአንጻሩ ደግሞ አንዳንዶቹ ባራዳ ቋንቋ ሲላጡበት የዋሉት ኢትዮጵያዊውን የኦሎምፒክ ዋናተኛ ሮቤል ኪሮስ ሀብቴን በተመለከተ ዘገባ ይዘናል። ሮቤል የዓለምን ሕዝብ ያነጋገረው የወርቅ ሜዳሊያ ባጠለቀ ግሩም አትሌትነቱ አይደለም። በአንድ ጎን ለሙከራው አይዞ ያሉት ነበሩ። በብዛት ግን እንዴት ለኦሎምፒክ ውድድር በቃ ሲሉ ጠይቀዋል። ሮቤል በ100 ሜትር ነፃ ዋና ውድድር የመጀመሪያ ዙሩን ለማጠናቀቅ የፈጀበት ሰዓት እጅግ ዝግ ዝግ ያለ አንድ ደቂቃ ከአራት ሰከንድ ከ95 ማይክሮሰከንድ ነው። ውድድሩን ያሸነፈው አውስትራሊያዊ ደግሞ ካይል ቻልመርስ በ47 ሰከንድ ከ9 ማይክሮሰከንድ ውድድሩን ፈጽሟል። የመገናኛ ብዙሃን እንደዘገቡት ከሆነ ሮቤል የ100 ሜትር ነፃ ዋና የኦሎምፒክ ተሳትፎ ማረጋገጫ ሰዓት አስመዝግቡ አይደለም ወደ ሪዮ ያመራው የስፖርት መሰረተ ልማት አገልግሎቶች ባልተስፋፉባቸው እና በውድድር ዘርፎች ተሳትፎ ለሌላቸው ሀገሮች በሚሰጥ እድል ነው። ሮቤል ኪሮስ ወደ ሪዮ ኦሎምፒክስ ያመራው በዚህ ዙሪያ የምናውቃቸውን አንዳንድ ሀቆች እንግለጽላችሁ። የሮቤል አባት ኪሮስ ሀብቴ የኢትዮጵያ ዋና ፌዴሬሽን ፕሬዚዳንት መሆናቸውን ከድረ ገጾችና ከስፖርት ፌዴሬሽን ሰራተኞች ተረድተናል። ሮቤልም በፌስቡክ ገጹ ወደ ሪሆ ኦሎምፒክስ ከአባቴ ጋር እየሄድኩ ነው ሲል ጽፏል። አዳዲስ መረጃዎችን ካገኘን እንዲሁ እናጋራችኋለን። በሀቅ ከታወቀው ሌላ ግን የምንለው የለም።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 የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ከተለያዩ የአፍሪካ ሀገሮች ተሰባስበው ላለፉት ስድስት ሳምንታት የመሪነት ስልጠና ከወሰዱ ወጣት አፍሪካውያን መሪዎች ጋር ባደረጉት ውይይት ብሩህ ተስፋ ላላት አህጉር እድገት ወጣቶች ከፍተኛ ሚና አላቸው ብለዋል። በማንዴላ ዋሽንግተን መርሃ ግብር ሀምሳ አንድ ኢትዮጵያውያን በዚህ ዓመት ተሳትፈዋል። ከፕሬዚዳንቱ ንግግር በኋላ ኢትዮጵያውያኑን የማንዴላ ዋሽንግተን የመሪነት መርሃ ግብር ተሳታፊዎች አነጋግረናል። በቀጥታ በፌስቡክም ከእናንተ ከአድማጮቻችን ጋር የሚወያዩበት መድረክ ፈጥረን ውይይት አካሄደን ነበር። ተከታተሉት። ፕሬዚዳንት ባራክ ኦባማ ከማንዴላ ዋሽንግተን መርሃ ግብር ተሳታፊ ኢትዮጵያዊ መሪዎች አፍሪካዊ መሪዎች ጋር ተነጋግረዋል። አሁን በቀጥታ ከነሱ ጋር የምናደርገውን ውይይት የምንቀጥልበት ይሆናል። እዚህ በተለያዩ መርሃ ግብሮች የተሳተፉ ስራቸውም የተለየ ወጣቶችን ይዘናል። ራሳቸው እንዲያስተዋውቁን እንጠይቃለን። በቅድሚያ አብርሃም ካንተ ልጀምር። አብርሃም እንድሪያስ እባላለሁ። በዚህ ማንዴላ ዋሽንግተን ፌሎውሺፕ በቢዝነስ ኤንድ ኢንተርፕረነርሺፕ ትራክ ፐርዲ ዩኒቨርሲቲ ተመድቤ እስካሁን የቆየሁት ኢትዮጵያ ውስጥ በሜካናይዜሽን ስራ ላይ ነው የምሰራው። ግሩም አሰፋ እባላለሁ። በቢዝነስና እንደ አብርሃም በቢዝነስና ኢንተርፕረነርሺፕ ዳርትመዝ የሚባል ዩኒቨርሲቲ ውስጥ ለ ስድስት ሳምንታት የቢዝነስ ኮርሶችን ሶስት ቆይቼ ነው የመጣሁት። አገር ቤት የፊልምና የዶክመንተሪ እንዲሁም የአጫጭር የሬዲዮ የሬዲዮ ጽሁፍ ስራዎችን በመስራት ላይ ይገኛል። ምህረት አምሳሎ ባላለሁኝ የህብረተሰብ ጤና ባለሙያ ነኝ። ላለፉት ስድስት ሳምንታት በሲቪክ ሊደርሺፕ በዋግነር ኮሌጅ ኒውዮርክ ሲቲ ሰለጥን ቆይቼ አሁን ደግሞ ለፕሬዚደንሻል ሰሚት እዚህ ተገኝቻለሁ። እሺ ሞላሊ በላይ ይባላለሁ በጎንደር ዩኒቨርሲቲ የሶሲዮሎጂ መምህር ና የዩኒቨርሲቲው የቀድሞ ተመራቂዎች ግንኙነት ዳይሬክተር ነኝ ላለፉት ስድስት ሳምንታት በብሪጅ ወተር ስቴት ዩኒቨርሲቲ ቦስቶን ውስጥ በቦስቶን አካባቢ በሚገኝ ዩኒቨርሲቲ ለስድስት ሳምንት ቆይቼ በፐብሊክ ማኔጅመንት ስልጠና ሶስት ቆይቻለሁ እንግዲህ በቀጥታ አት ቪኦኤ አማሐሪክ ላይ ጥያቄዎቻችሁን ከናንተ ጋር የሚወያዩበት መድረክ ነው። ይሄ የእናንተ መድረክ ነው። እኔ ብዙ አላወራም፣ ግን ጥያቄዎቹን በቅድሚያ በማህበረሰብ ድረገጽ ሃሽታግ ያሊ 2016 በተለይ ትዊተር ላይ እስከ ጣራው ድረስ ሰው ሁሉ ሲያወራበት የዋለው ጉዳይ ነው። እኛም እንወያይበታለን። ዛሬ በቅድሚያ ፕሬዚዳንት ኦባማን በከባድ ጭብጨባ እና የመልካም ልደት እያዜማችሁላቸው ነበር የተቀበላችኋቸው። እሳቸውን በመክፈቻ ንግግራቸው ምንድነው ያሉት? አፍሪካ ወደፊት እየተራመደች ነው ነው ያሉት። እስኪ የፕሬዚዳንቱን ንግግር አስመልክቶ አጠራ ጠራ አድርጌ ከሁላችሁም ልስማ። እንደታያችሁት አቀባበሉ ላይ ያው መጀመሪያም ፕሬዚደንት ኦባማ ሀምሳ አምስተኛ 55ኛ ዓመት የልደት ባዓላቸውን የሚያከብሩበት ሳምንት ስለነበረ በፌሎቹ መሃል ቀድሞ የተነጋገርነው ነገር ነበር የመልካም ልደት ምኞትን የመግለጽ። ከዚህ በፊት በሚያደርጓቸው ንግግሮች ፕሬዚዳንት ኦባማ በጣም ሞቲቬሽናል ስፒከር እንደሆኑ ብዙዎቻችን እናውቃለን እና ያንን ኤክስፔክት ከማድረግ ነው ብዙ ጩኸትና ድምጽ ይሰማ የነበረው። ሁለተኛ ደግሞ አንድ ሺህ ሰውን አንድ ላይ ያሰባሰበውን የማንዴላ ዋሽንግተን ፌሎውሺፕን የጀመሩት ፕሬዚዳንት ኦባማ ናቸው። የምስጋናም ፕላስ ደግሞ ከሳቸው ብዙ የመጠበቅ ጩኸት ነበረ። ንግግሩ እንደሰማችሁ ጥሩ ነበረ። ከፌሎዎቹ የሚነሱት ጥያቄዎች አፍሪካ ላይ ያተኮሩ ለወጣቶች እድል መሰጠት እንዳለበት የሚገልጹ ጥያቄዎች ነበሩ። የእሳቸውን መልስ ጥሩ ነበረ፣ አበረታች ነበረ። አፍሪካ ያንግ ፖፕሌሽን ነው ያላት። ከ600 ሚሊዮን በላይ ያንግ ጀኔሬሽን ወይም ዩዝ የሚባለው ኤጅ ካታጎሪ አፍሪካ ውስጥ አለ። ስለዚህ ይህንን ኦፖርቹኒቲ እንጠቀም እንደ ቻሌንጅ አትዩት ነው። ከዛ ውጭ እኔም በግሌ ፕሬዚዳንት ኦባማን የመጨበጥ እድል ስላገኘው መደሰቴን ሳልገልጽ አላልፍም። እናመሰግናለን። ከአንተ ጋር በተለይ በቀጥታ ቅድም ስንነጋገርበት የነበረ ነው፣ የራሳችሁን ታሪክ ተናገሩ። የራሳችሁን ታሪክ ለመናገር ብዙ መድረኮች ተፈጥረዋል። አሁን አሁን በቀጥታ ፌስቡክ ላይቭ ላይ ነው ያለ ነው የራሳችሁን መድረክ ፈጥራችሁ ተነጋገሩ ሲሉ ነበርና እንደ ፊልም ሰሪ አንተ እንዴት ታየዋለህ? ይህንን ሳንገባ በፊትም ነግሬ ነበር። የአፍሪካ አንዱ ትልቁ ችግሮ ይታያል። ትልቁ ችግሮ ነበር አይገለጥልኛል እንደፈራሁት። ከአፍሪካ ችግሮቹ አንዱ ትልቁ ችግር ምንድነው? የራሷን ችግር፣ የራሷን ታሪክ፣ የራሷን ያላትን ማንነቷን የሚናገርላት የራሷ የሆነ ሰው አለመኖሩ። ለዛም ነው ሦስተኛ ወገን ደግሞ ሁልጊዜ መጥቶ በአንተ ጫማ ውስጥ ሳይገባ ከውጭ ሆኖ የሚያየውን ነገር ሲያወራ ሁልጊዜ ታሪኩ የተሳሳተ ነው የሚሆነው። ያንን ከመቅረፍ አንጻር አፍሪካ ራሷን የራሷን ታሪክ በራሷ ተናጋሪዎች ልትናገር ይገባታል። የፕሬዚዳንቱም ንግግር ሲጀመር በቀጥታ ወደዛ ነበር የሄደው። ምክንያቱም በማንነታችንን ታሪካችንን በመናገር ውስጥ ለጥያቄዎቻችን መልስም የማግኘት ነገር ይመጣል። ለማናቃቸው ነገሮችም የማያቅም ሰው ካለ እንዲያቅ ይደረጋል። ለዛ ደግሞ ላለን ችግሮች በጠቅላላ መፍትሄውም ከኛ ውስጥ ነው መውጣት ያለበት። የዚህ ፌሎሺፕ ታላቅነት አንዱ አፍሪካ ላለፉት ብዙ ዓመታት ከሌላው ዓለም በእርዳታ መልክ በተለያዩ የኤድ መልኮች ገንዘቦችን ስትቀበል ቆይታለች። ነገር ግን ችግሮቿ ወደ ባሰ ደረጃ ደረሱ እንጂ ጨርሰው ሊሄዱ አልቻሉ። ያ ደግሞ ሊቀረብ ካስፈለገ ግዴታ አፍሪካውያን ራሳቸው ችግሮቻቸውን ሊጋፈጡ ይገባል በሚል ነው ይሄ ፕሮግራም የተጀመረው። አሳን መስጠት ሳይሆን አሳ ማጥመድን ማስተማር ከሚለው የተነሳ ይመስለኛል። ግቡንም እየመታ ነው ያለው። ምክንያቱም ብዙዎች ከኛ በፊት የነበሩትን ፌሎች እንዳየዋቸው ከሆነ አገር ቤት ተመልሰው ለኮሚኒቲ፣ ለሕብረተሰቡ የሚያስፈልገውን መፍትሄ እየሰጡ ይገኛሉ። በአጭሩ የፕሬዚዳንቱ ንግግር ቃልም ከማስገባት አንተም በሚመለከተው በኩል እሱ ነው የምታስበው። እንግዲህ ባለብዙ ስራ አለች ምረት፣ ቅድም ሳናግርሽ እ ስንት ነገር ነው የምትሰሪው ስልሽ ነበር። እስኪ የምትሰሪውና እንደገና ነገሬን፣ ና ፎከስ ማድረገው የእናቶች ና የህፃናት ጤና ላይ ነው። በሁለተኛ ደረጃ ደግሞ የፐብሊክ ሄልዝ ፒኤችዲ ተማሪ ነኝ። የመጀመሪያ አመት። በመጀመሪያ ልዩ የሚያደርገው የዚህ የሀያ አስራ ስድስትን የፕሬዚዳንት ባራክ ኦባማ የመጨረሻ የስልጣን አመት መሆኑ ሲሆን ሁለተኛው ደግሞ ኢትዮጵያ ላይ ያለው ትረስት ወይም እምነት ስለጨመረ ከአስራ ሁለት ወደ ሀምሳ ሀምሳ ሆነ ነው አሁን የመጣ ነው 51 ሀምሳ ጥሩ ፕሮግረስ እያሳየ ነው ያሳያል። ሁለተኛ ነገር ደግሞ ለኤድ ያላቸው አመለካከት ዛሬ እንደውም አንድ የተናገሩት ሴንቴንስ ነበረ። አፍሪካ ኤድ አይደለም የሚያስፈልጋት እርዳታ ሳይሆን የሰው ጭንቅላት፣ የሰው ሀብት ላይ በተለይ ወጣቱ ላይ ኢንቨስት ካደረግን ወጣቱ ራሱን ችሎ ችግሩን ራሱ መፍታት ይችላል። ሌላው በጤናው ዘርፍም የተናገሩት ነገር አለ። ፐብሊከልስ ከፖለቲክሱ ስለሚወጣ ለመስራት ቀለል ይላል። ስለዚህ በዛ እንግዲህ በጣም ጥሩ አንድ ቃል ላንሳላቸው። አንድ ሰው በሚኖርበት ወይም በምትኖርበት ቦታ በጣም ትልቅ ለውጥ ማምጣት ይችላል ትችላለች። ን ፐርሰን ካን ቢ አ ፎርስ ፎር ፖዚቲቭ ቼንጅ የፕሬዚዳንት ኦባማ ንግግር ነው። የእናንተ ምላሽ ከዚህ ንግግር በፊትም እኔ አገር ወይም ደግሞ ድርጅት ወይም በግሩፕ ያሉ ሰዎች በአንድ ጊዜ አይቀየሩ። ዓለም ላይ የመጡ የቴክኖሎጂውም ትልልቅ ለውጦች የምትላቸው በግለሰብ ደረጃ ተጀምረው ከዛ በኋላ እየሰፉ እያደጉ የመጡ ነገሮች ናቸው። እኔ ኢትዮጵያ ውስጥ የምሰራው ሜካናይዜሽን ላይ ትንንሽ መሬት ያላቸው ገበሬዎች ላይ ነው። ኢትዮጵያ 85 ፐርሰንት ገጠር የሚኖር ህብረተሰብ ስላላት፣ እኔ በምሰራው ስራ 85 ፐርሰንት በአንዴ መቀየር አልችልም። ወይም ደግሞ ለገበያ ብዬ የመረጥኩትን አካባቢ በአንዴ መቀየር አልችልም። አንድ ሰፈር ያሉ በአንዴ ብዙ ሰዎችን እንኳን መቀየር አልችልም። በምችለው በአቅሜ አንድ ሰው ሁለት ሰው የምለውጥ ከሆነ የተለወጡት ሰዎች ብዙ ኦፖርቹኒቲ ለሌላ ሰው ይከፍታሉ። ስለዚህ ይሄ ለእኛ ጥሩ ትምህርት ነው። ከምናውቀውም አንጻር እንደ ቫሊዴሽንም ደግሞ ማረጋገጫ ጥሩ ንግግር ሆኖ አግኝቼዋለሁ። ጥሩ የመሪነት ጉዞ እንደነበራችሁ ተስፋ አደርጋለሁኝ ሁላችሁም አንድ ጥያቄ ያለ ሰብስቤ ዳርጌ ነው ክሎታችሁን ኢትዮጵያ ላሉ ወጣቶች ሰብስባችሁ ታካፍላላችሁ ወይ እኔ እዚህ ላይ አንድ ነገር ልጨምርና ከስብሰባም ውጭ የማህበረሰብ የመገናኛ ብዙሀን ቴክኖሎጂዎች አሉ እናንተ ደግሞ በዚህም የእድሜ ኩዮቻችሁ ጋር መገናኘት የምትችሉበትን መድረክ መፍጠር ትችላላችሁ ፕሬዚዳንት ባራክ ኦባማ ምስሉን ሲሉ ነበረ በማህበረሰብ ድረገጽ ላይ ያለ ጥርጥር እዚህ ይሄ እድል ውስጥ በድብቅ የሚገኝ ትልቅ ኃላፊነት አለ። ያ ደግሞ ኃላፊነት ምንድን ነው? እኛ ያገኘነውን እድል እድሉን ላላገኙ ሰዎች ለማስተላለፍ በተጻፈ ወይም በተደነገገ ነገር ላይም ባይሆን በውስጣዊ የታወቀ ቃል መግባትም አለበት። ያንን ስልምን ለማለት ነው። እኛ የምናውቃቸውን ነገሮች ወደ አሜሪካ መጥተው ይህንን እድል ያላገኙ ብዙዎች አሉ። ያንን ግን ወደ እኛ ሀገር በሚገኘው የነባራዊ ሁኔታ ውስጥ አስገብተን ማስተላለፉ ግዴታ እዚህ ላይ ለመጨመር ምናልባት ከአራት ወር በፊት እኔ የያንግ አፍሪካን ሊደርሽፕ ኢኒሼቲቭ ሪጂናል ሊደርሽፕ ሴንተር ፌሎው ነበርኩኝ። የዛ አልምኒ አይ ነኝ። ከዛ በኋላ እያደረግን ያለነው ምንድ ነው ኢትዮጵያ ካንትሪ ቻፕተር እንዲኖራት ከኢትዮጵያ ካለው የዩ ኤስ ኤምባሲ ጋር ሆነን አብረን እየሰራን ነው። ኦልሬዲ ኢናጉሬትድ ሆናል፣ ተከፍቷል። የኢትዮጵያ ቻፕተር ከወጣቶች ጋር ሀይ ስኩል ካሉ ኤሌመንተሪ ካሉና የዩኒቨርስቲ ተማሪዎች ጋር አብረን እየሰራን ነው። ምን እንደምትሰሩ፣ እስኪ መቼ እንደሚጀምር ይሄን መረጃ በጣም የሚፈልጉት ብዙ ወጣቶች ስለሚኖሩ እስኪ ንገሪያቸው። እንዴት ሊጠቀሙበት ይችላሉ? እንዴት ሊያገኙት ይችላሉ? መረጃ ወስጫቸው። እሺ፣ ላውንች የተደረገው እኔ እዚህ ያለሁኝ የዛሬ ሳምንት አራት ሳምንት አካባቢ ነው። ፌስቡክ ፔጃችን ላይ ያሊ ሪጅናል ሊደርሽፕ ሴንተር ኢስት አፍሪካ ኢትዮጵያ አልሚናይ ቻፕተር የሚላለ እሱን ላይክ ቢያደረጉት ማንኛውንም ኢንፎርሜሽን ማግኘት ይችላሉ። እኔም ምህረት አምሳሉ እባላለሁ። በፌስቡክ ፔቼ ሪች አውት ቢያደርጉኝ ማንኛውንም ኢንፎርሜሽን ሊሰጣቸው ይችላለሁ። ይህ ሪጂናል ሊደርሽፕ ሴንተር ኬንያ ነው ያለው። ከዚህ ከአሜሪካው ትንሽ ቀለል ያለ ውድድር ወይም ኮምፒቲሽን አለው። የተሻለ ቁጥር ያለውም ሰው ይቀበላሉ። ና ያንን አፕላይ እንዲያረጉ በጣም አበረታታቸዋለሁኝ።

በዘንድሮ የማንዴላ ዋሽንግተን የመሪዎች መርሃ ግብር የተሳተፉ ወጣቶችን በጋቢና እያሳፈረን ስለ ስራቸው፣ የህይወት ልምዳቸውና በቀጥታ ደግሞ ከእናንተ ጋር የሚያደርጓቸውን ውይይቶች እያቀናበርን ለእናንተ ስናደርስ ቆይተናል። የዛሬዋ እንግዳችን ጄኒፈር ኢተርምስ ትባላለች። ሴራላዊት ናት። በማህበረሰቧ ውስጥ የምታከናውናቸውን ስራዎች እናድምጥ። Hello, everyone. My name is Jennifer E. Thomas. I'm from Sierra I work as a district analyst for the President's Delivery Team for the recent Post-Ebola Recovery Program. It's a national post-Ebola recovery program that has been instituted by the President, the government of Sierra Leone. We are implementing it, and then we are working with seven priority sectors... ከኢቦላ በኋላ ማህበረሰብን መልሶ ለማቋቋም በሴራሊዮን ፕሬዝዳንት ኃላፊነት በተሰጠው ግብረ ኃይል ውስጥ የወረዳ ስራ አስፈጻሚ ሆኜ ሰራለሁ። ትኩረት ሰጥተን በሰባት ዋና ዋና ጉዳዮች በትምህርት፣ በጤና፣ በግል ስራ ፈጠራ፣ በማህበረሰብ ደህንነት፣ በውሃ፣ በኃይል አቅርቦትና በህግ አስተዳደር ላይ ነው የምንሰራው። በሀገሪቱ የምጣኔ ሀብት ላይ እንሰራለን። የመጀመሪያ ዲግሪን ያገኘሁት በምጣኔ ሀብት ጥናት ላይ ነው። በህዝብ አስተዳደር ከአምስት ዓመት በላይ ሰርቻለው። እንዲሁም በተለያዩ የሀገሪቷ የእድገት እቅዶች ላይ ስሰራ ቆይቻለው። በምጣኔ ሀብት በገንዘብ አስተዳደር እና ድህነትን በመቀነስ ዙሪያ ላይም ከዓለም አቀፉ ባንክ ጋር እንዲሁም ከአውሮፓ ህብረት ገንዘብ አስተዳደር ሚኒስትርም ጋር ሰርቻለሁ። የህዝብ አስተዳደር አስፈላጊና ሊሰራበት የሚገባ ነው፤ ምክንያቱም ለሀገሪቱ እድገት በጣም አስፈላጊና ጠቃሚ ነው። በዚህ በማንዴላ ዋሽንግተን መርሃ ግብር በመሳተፌ በጣም ደስተኛ ነኝ። ህይወቴን ከሚቀይሩ አጋጣሚዎች አንዱ ነው። የወደፊት ማንነቴን ይገነባል ብዬም አምናለሁ። ለእኔ ብቻ ሳይሆን ለሀገሬም ለውጥ ለማምጣት ይረዳል የሚል እምነት አለኝ። ማንዴላ ዋሽንግተን ፌሎሺፕ ቤስ ት ጆርጂያ ስቴት ዩኒቨርሲቲ አትላንታ ስ ኦፍ ስት ዩኒቨርሲቲ ፕሮግራም በዚህ በማንዴላ ዋሽንግተን መርሃ ግብር ልምድን ለመቅሰም የሄድኩት በአትላንታ ከሚገኘው ጆርጂያ ስቴት ዩኒቨርሲቲ ነበር። በጣም ከሚደነቁ ዩኒቨርሲቲዎች መካከል አንዱ ነው። በገንዘብ አስተዳደር ዙሪያ እንደ አመታዊ ግብር፣ በጀት፣ በጤናና በትምህርት እንዲሁም በመንግስትና በማህበረሰብ አስተዳደር ዙሪያ በነበረን አጭር ጊዜ እውቀትን ለመቅሰም ሞክሬያለሁ። በተጨማሪም የአትላንታ ነዋሪዎችን የኑሮ ሁኔታ፣ በአትላንታ የሚገኙ የመንግስት ተቋማትንና አስተዳደርን ለማየት እድሉንም አግኝቻለሁ። When I just look at him, that the way he speaks, the way he articulates issues, the way he Ka United States he has been Oche, president Obama, but Amadlo President too. የመናገርና የማሳመን ብቃታቸው ችግሮችን ነቅሰው ከነ መፍትሄው እንዴት እንደሚያስቀምጡ ችግሮችን ለመፍታት እንዴት እንደሚተጉና የህዝባቸው ስሜት ልባቸውን ሲነካ ስመለከት እንደሳቸው አይነት የህዝብ መሪ ነው መሆን የምፈልገው ላለው ህዝብን ለማገልገል በቀና ልብ መነሳት ያስፈልጋል። ለህዝብ ጥያቄ በግልጽ መልስ መስጠት ያስፈልጋል። ያን ማድረግ ስንችል ነው ውጤታማ መሆን የምንችለው። ለቀጣይ ሀገር ተረካቢ ወጣቶች የተመቻቸ መንገድንም ማስተካከል ይገባል። ወጣት የአፍሪካ መሪዎች ወደ ዩናይትድ ስቴትስ መጥተን የለውጥ መንገዶች እውቀትን ከቀሰምንና የልምድ ልውውጥ ካደረግን በኋላ ወደየሀገራችን ሀገራችን ስንመለስ ስለ ሰዎች ነጻነት ስለ ሰዎች ክብር የእውነት ህዝብን የሚያገለግል መሪ ለመሆን መጣር እንዳለብን መገንዘብ አለብን። If we continue to be committed to our focus, we can make so much difference in Africa, and Africa can go to another level and be much more than... የተሻለ ለመስራት ራሳችንን ካዘጋጀን በጋራ በመሆን የተሻለች አፍሪካን መፍጠር ከአሜሪካም የበለጠች አህጉር ማድረግ እንችላለን። አመሰግናለሁ። hw oa h bridah h daa burh dihaadaa የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያን ነው። አሁን ዲጄ ፋቱ እዚህ ስቱዲዮ ይገኛል፣ እንግዳ ይዞልናል። አስቀድመን ስንገልጽላችሁ ነበረ። በብራዚል በአንድ መቶ ሜትር የነፃ ዋና ውድድር የተካፈለው ኢትዮጵያዊው ሮቤል ኪሮስ ሀብቴን መስመር ላይ ይዘነዋል። ሮቤል እንዴት ነህ? ዲጄም እዚህ አለ፣ ሱራፌል ሮቤል ሮቤል እንግዲህ ኬኖክ ልንገር ከሮቤል ጋር አውርተናል። ወደ ሀያ አምስት ላይ ካውርተናል ሙሉ ኢንተርቪው አለን ነገር እና ቀርበዋልን አስተካክለን ማለት ነው። ግን እንደ ሰዎች እንዲሰሙ እንዲያውቁት የእሱን በእሱ በኩል ያለውን ደግሞ ሀሳብ። እሺ ሮቤል እስኪ ባጭሩ፣ አዎ እራስህን አስተዋውቀን እና ውድድሩ እንዴት እንደነበረ ንገረን። ኦኬ ስም ሮቤል ኪሮስ ሳትይ ይባላል ነው የኢትዮጵያ ውሃ ብሔራዊ ቡድን ተወዳዳሪ ነው። እንደዚህ ህ የኢትዮጵያ ውሃ ዋና ሻምፒዮን ነው። ብራዚል የነበረ ውድድር በጣም ከባድ ነው፣ ምክንያቱም የዓለም ሻምፒዮኖች ጋር ነው የምትሳተፍው። ያ ማለት ደግሞ ሜዳ ላይ ታመጣለህ ማለት አይደለም። ኢትዮጵያ ላይ ሻምፒዮን መሆን ማለት ዓለም ላይ ሻምፒዮን መሆን ማለት አይደለም። ሁለቱም ሙሉ ዲፍረንት አላቸው። እነሱ በተሟላ ነገሮች ላይ ያለ ሰው ነው።

ከዚህ በፊትም ብዙ ውድድሮችን ተወዳድሬያለሁ። በኢትዮጵያ ላይ በኢትዮጵያ ውጭ እና በኢትዮጵያ እንግዲህ ወደ ኦሎምፒክ ከመሄድ በፊት የኦሎምፒክ አነስተኛ ሰዓት አለ አይደለም፣ ሚኒማ የሚባለው በአንድ መቶ ሜትር የነፃ ዋና ከዛ በፊት ጥሩ ሰዓት ስንት ምን ነበረ፣ ፐርሰናል ቤስት የሚባለው የኢትዮጵያ ሬከርድ ስንት ነው? ብሔራዊ አንድ ዜሮ አንድ ነው። ስለዚህ በውድድር ነው የመጣሁት ነው የምትለው። እንግዲህ ለአድማጮችም ማብራራት ያለብን ነገር ያለ ይመስለኛል። የመገናኛ ብዙሀንም ሲዘግቡ ነበረ። የኦሎምፒክ ተሳትፎ ማረጋገጫ የሚኒማ ሚኒማ የሚባለውን ሰዓት አስመዝግበህ ነው ወደ ሪዮ የሄድከው።

እሱ ምንም ያው መሰረተ ልማት በሌለባቸው አካባቢዎች የሚሰጥ እድል ነው። በዓለም ዙሪያ ይሄ ነጻ የሆነ እድል ስለሆነ ጥሩ ነው መሰጠቱም። ጥያቄው ብዙ ሰዎችም እንደተከታተልከው በመገናኛ ብዙኃን ሲሉ የነበረው አባትህ የኦሊምፒክ ዋና ፌዴሬሽን ፕሬዚዳንት ከመሆናቸው ጋር አንስተው ያነሷቸው ጥያቄዎች ነበሩ። እነሱንም ተመልክተህ ሊሆን ይችላል የተመረጥክበትን ሁኔታ እስኪ ንገር። እንዴት ነው የተመረጥከው? የተመረጠ እኔ የተመረጥኩት ደሴ ላይ ኮምቦቻ የሚባሉ ሀገር ላይ ውድድር ነበረ። እዛ ላይ በማሸነፍ ነው። ከዛ እዛ ላይ ካሸነፍኩ በኋላ እኔና አንድ ልጅ ሁለት ወንድና አንድ ሴት ሆነ፣ ወደ ራሽያ ተጓዝን። ራሽያ ላይ ማጣሪያ ነበረ። እሱ ላይ ማጣሪያ ያደረገን ነው ወደ ልዩ አንድ ወደ አንድ ተሸነፈ። አንድ ወደ ዲስኳሊፋ ያለው ነው። አንድ እንደው መሸነፍ ነው ይኸኛው፣ መሸነፍ መሰለህ ያለን እንትን ሰዓታችንን መግባት ነበረብን። እሱ አንዱን ሰዓት ሊገባ አልቻለም ወደቀ። ማጣሪያ ላይ ዲስኳሊፋ ያለው ነው እና ይህ ሁለቱ ራንቶችን ሁለቱ ላይ ዲስኳሊፋ አለ። እሱ አንዱ ላይ ዲስኳል ነ አንዱ ተወዳዶ መጣ። ከተመለስን በኋላ ለሀገራችን ደብዳቤ ላኩ ፊናዎች ሶስቱ ልጆች ፍቃደኛ ነን አሳልፈናቸዋል ብለው ከዛ ሶስታችን ማክሴት ካረጉም በኋላ ለፌዴሬሽኖች ደግሞ ሌሎች ደብዳቤ መላክ ነበረባቸው። ለኦሎምፒክ፣ ለብራዚል ኦሎምፒክ። በጣም ጥሩ ሮቤል። ሰዓታችን አልቋል። ነገ ከሱራፌል ሽፈራው ጋር ያደረገውን ውይይት ዘን እንቀርባለን። ሰላም